ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። Stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatu, my man. God loves me. This is a DJ Fatsu exclusive. Africa's live is DJ. ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጮቻችን፣ አርብ ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳቸው ዲጄ ፋሶኔ። ዛሬ እንግዲህ ምርጥ ምርጥ ሙዚቃዎችን አዘጋጅቼላችኋለሁ። ከዛም ውጭ ደግሞ ሳሚጎ የተሰኘ ሙዚቀኛ፣ አዲስ የመጣ ሙዚቀኛ ነው። እሱንም ኢንተርቪው አድርጌዋለሁ። አብራችሁኝ እንድትቆዩ በመጋበዝ እንግዲህ ፕሮግራሜን የምጀምረው በኤፍሬን ታምሩ ሙዚቃ ሲሆን ኤፍሬን ታምሩ እንግዲህ የድሮ ሙዚቃዎቹን ሰብስቦ በቅርብ ቀን አውጥቷቸው ነበረ። እንግዲህ ላይክ ሁለት ዓመት ሆኖታ። እንግዲህ ከዛ ላይ የፍቅር ቅጣት ቻልኩት የሚለው ሙዚቃ በመጋበዝ ፕሮግራሚን ጀምሬያለሁ። ቪኦኤ አማሃሪክ ላይ እንግዲህ የገባችሁ ፌስቡክ ላይቭ ነው፣ አስተያየት መስጠት ትችላላችሁ። ये ये या या ये ये जान किस मैं में मंडने कुछ होना बार دغش نظر وے ہمارا تھا دغش نظر لیلی

እnደncዘtው ተsntች ये ये ये के के हो ले ले ये ये ये ये के के हो जाइए किश

የተከበራችሁ አድማጮቻችን ጋቢና ቪኦኤ ነው የምታደምጡት። ማስተናገዳችሁ ዲጄ ፋስ ነኝ። የፍሬንት አምሩን እንግዲህ በአዲስ መልክ ከሩሃ በአንድ ጋር የሰራውን ሙዚቃውን የፍቅርን ቅጣት ነው የጋበዝኳችሁ። ፕሮግራሜ ይቀጥላል። በማስከተልም ጋበዛችሁ እንግዲህ ታዋቂው ዶክተር ጥላውን ገሰሰ አካል አይነሽን የተሰኘው ሙዚቃ ነው። ይህ ሙዚቃ እኔ ፐርሰናሊ በጣም ወደው ሙዚቃ ነው። እንግዲህ ለተከበራችሁ አድማጮቼ መልካም አርብ እንዲሆን ላችሁ በመሞኘስ እንግዲህ ወደ እናንተ አደርሳለሁ። አስተያየቶቻቸውን እቀበላለሁኝ። ከዛ ቀጥሎ ደግሞ ሳሚጎ ያናግረናል ስለ አዲሱ ሙዚቃው፣ ስለ ሙዚቃ ጉዞው አብረን እናወራለን። አብራችሁን ቆዩ። ዲጄ ፈቱ አሸንፈኝ ሆድዬ አተላቴ ሆዴን ያለ ያስነውራል እንዴ እኔ አንቺን መውደዴ የኔ ያለ እያሰለሰለው ሆይ ሁሉም በየቤቱ የኔ ያለ ምነው የኔ ብቻ I'm gonna have you know, super បានជីតរតតប៊ូគនយេទួយហមក្នាធុយញាលមកបាបស្អងគីលីកហឺហឺប្រាទុលីទេណញាលត្រាចិមបៃ ዶክተር አርቲስት ጥላሁን ገሰሰ ነበር ያደመጣችሁት። በዚህ በተወዳጅ ሙዚቃው አካል አይነሽን፣ ይህንን ሙዚቃ ትዝ ይለናል። በህብረትሪት ስናየው ጋሽ ጥላሁን ቀይ ሸሚዝ ለብሶ ማይክሮፎኑን ይዞ መጣም፣ አሪፍ ሙዚቃ ነበር። የምታደምጡት ጋቢና ቪ ቪዮ ወይ ነው ማስተናገዳቸው። ዲጄ ፋትስ ነኝ። አሁን እንግዲህ በቅርቡ በጣም ከታወቁና ስራቸው በጣም ከተወደዱላቸው ሙዚቀኞች መካከል ሳሚጎ ይሰኛል። ሳሚጎ እንደው ያናገርነው ነበር። ሳሚጎ ራሱን በማስታወቅ ይጀምራል። ስሜ ሳምሶን አየለ ነው። የስቴ ስሜ ነው ሳሚጎ። ሳሚጎ እንግዲህ በቅርቡ ባወጣው ሙዚቃ በተለይ ኢትዮ ሼክ በሚለው ሙዚቃ በጣም ተወዳጅነትን አግኝቷለን። እስቲ ለአድማጮቻችን ሳሚጎ ማን ነው? እኔ ተወልጄ ያደግኩት ወላይታ ሶዶ ነው። ግን ያው በልጅነት የወጣ ብዬ ብዙ ሀገሮች ላይ ነው የኖርኩት። አሁን በምኖረው ደግሞ አዲስ አበባ ላይ ነው። ወደ ሙዚቃው ኢንዱስትሪ ስገባ ያው ካሙዙ በካሙዙ ስቱዲዮ በስተጀርባ ሆኜ ለበርካታ አርቲስቶች ግጥም ዜማ በመስራት ነው በመጀመሪያ የምታወቀው። በስራዎችም የታወቁ ስራዎች አሉ የተወሰኑ። እና እነማን ነው የቶኞቹ፣ የትኞቹ ስራዎች ሰርተሃል? ለብራኑ ተዘራ፣ ለታደለሩ፣ ለትዕግስት ወይሶ፣ ኪያዳ ኪያዳ you um, know, uh -huh. um, itu. በተለያዩ በተመስገን ገብረስ በእነሱ በተለያዩ አርቲስቶች የወላይታ ሙዚቃ የሚጫወቱትን አንተ ነው የምትሰራላቸው ማለት ነው? ከኋላ ሆነ ከኋላ ሆኜ ግጥም ዜማ ከጅምሩ ገና ከአምሱ ሲጀምር ጀምሮ ግጥም ዜማ እየሰራው አርቲስቶች ጋር እየወሰድኩ እንዲህ አይነት ልጅ መቷል፣ እንዲህ አይነት ሙዚቃ አለ እያልኩ በርካታ አርቲስቶችን በመሰብሰብ በእንደዛ እየሰራው ነበረ። እሺ፣ አሁን የራሴን ደግሞ ለየት ያለ አልበም ይዤ ወደ ህዝቡ ለመምጣት ከዘነዛ መካከል አንድ ሁለት ስራዎች ነጠላ ሌላ ዜና ከዚህ ቀጥልም የለቀኩት አለ። ወቻይዳ ወቻይዳ የሚል ኦኬ። ከወቻይዳ በኋላ አሁን የለቀኩት ኢትዮ ሼክ የሚል ነው። ያ ትንሽ የኢትዮጵያ ሙዚቃ ወደ ከሌለው ከአፍሪካ ስልት ጋር ከዓለም አቀፍ ጋር ለማቀላቀል ለየት ያሉ ነገሮች እየሞከርኩ ነው ያለሁት በአሁን ሰዓት አልበም በመንጨርሽ ያለው እንግዲህ አሁን ለዛ ቅድመ ሁኔታ አዲስ መሰላ ዘሜ ያለቀኩት ኢትዮ ሼክ ነው። ኢትዮ ሼክ ላይ እንግዲህ ዳንስ አለው መሰለኝ፣ የራሱ የሆነ ዳንስ። ዳንስ እንዴት ነው የፈጠራችሁት? ወይስ ከመጣበት ከወላይታ አካባቢ የመጣ ባህላዊ ዳንስ ነው ወይስ እንዴት ነው እሱ ዳንስ? ዳንሱ ያው ሪትሙ እንደ በፊት ይሄ ዲም አኳ ይባላል። ያ ሪትም የኢትዮጵያ ሪትም ነው። ወላይታ ውስጥ የነበረ ዲም አኳ የሚባል ምት ነው። እሱ ላይ ማሲንቆና ክራር በማስገባት በሁሉ ኢትዮጵያን ከለር ለማስያዝ የሞከርኩት ነገር ነው። ዳንሱን ግን ራሴን የፈጠርኩት ከሙዚቃው ጋር የሚሄድ በማሰብ እነዚም ሙዚቃ ስብቶቹ እዛ ላይ ያሉት ሰው ያው ዘና እያለ በእንደ እነዚህ አይነት ሙድ እንዲዝናና ለማድረግ ነው የፈጠርኩት። ሰው እንዴት ነው ለመደልህ? ዳንሱን ይደንሳል፣ ሙዚቃውን ስትከፍት አሁን እንዳንተ ነው የሚደንሱት። መንገድ ላይ ካዩኝም እሷን ዳንስ ነው ያሳየዋል ያሳዩኛል በቃ እዚህ ያሉ ሰው ተማሪዎች፣ ወጣት ልጆች ምናምን ዳንሱን ዳንስ ወደውታል። እዚህ በቃ ከሙዚቃው ስልት ጋር አንድ ማች ያደረገ ነገር ነው ብዬ አስባለሁ። ወደፊት ያለህ ነገር ንገረን እና እንጨርሳለን። እኔ እንግዲህ አላማዬ የኢትዮጵያ ሙዚቃ ይዤ ኢንተርናሽናል በሆኑ ዓለም አቀፉ የትኛውም ሀገር ቋንቋ አይደለም የሚገደበው ሙዚቃ ማለት አልበሜ ላይ በርካታ ዘፈኖች አሉ በተለያዩ ቋንቋዎች። ብዙ ቋንቋ ተናጋሪ ነኝ። ወደ ስምንት ቋንቋዎች አወራለሁ። በልዩነቴ እስከ አስር ድረስ ማውራት አልችልም ነበረ። ቤተክርስቲያን ምናምን ይወሰድ ነበረ በአስራ አንደኛ አመት ያወራው አሁን ግን ስምንት ቋንቋ ተናጋሪ ነኝ። እንደ ዱዷ ነበር አካባቢ ላይ የምታየው እና ብዙ ሀገሮች ላይ ዞር የአፍሪካ ውስጥም ያየኋቸው ነገሮች አሉ እና ግን አሁን ይዤ የምመጣው ነገር የኢትዮጵያ ሙዚቃ የሆነ አለም ላይ ወጥቶ እንዲታይ፣ ለየት ባሉ አለም አቀፍ ስልቶች ላይ እንዲሳተፍ፣ እንዲደመጥ ለማድረግ ነው አላማ። በጣም አሪፍ በጣም ጥሩ ነው። እንግዲህ መልካም እንመኝላለን። ለማመስገን የምትፈልገው ሰው አለ? አዎ በጣም ብዙ ሰው አለ። በዚህ አጋጣሚ ካሙዙ ካሳ ባለ ሁለት ይ ነው ጊልዶ ካሳ ወንድምየው። ይህን ሙዚቃ ያቀናበረው ጊልዶ ካሳ ነው። አልበምን፣ በርካታ ስራዎችን ከዚህ ቀደም ካሙዙ ሰርቶልኛል እነዚ ስራዎችን በሙሉ የሰሩኝ በስራ ዙሪያ ያሉትን ሰዎችም፣ እዛው ደግሞ አሜሪካ ሆኖ በሞራል በምናምን በብዙ ነገር የሚያግዙ ጓደኞችም አሉኝ። አድናቂዎችም አጠቃላይ ኢትዮጵያዊ የሆኑ አድናቂዎችን በሙሉ በዚህ አጋጣሚ ላመሰግናቸው ወዳለሁ። በጣም እኛም እናመሰግናለን። ሌላም ጊዜ ደግሞ ደውለንልህ በደንብ እናወራለን። ስለ አሁኑ ጊዜ እናመሰግናለን። መልካም ጊዜ። ሙዚቃህን ደግሞ እንጋብዛለን። በልቻው መልካም ጊዜ ይሁንላችሁ በሞላው አሜሪካ ላላችሁ ኢትዮጵያውያን በሙሉ ለእናንተ ለፕሮግራሙ አዘጋጅ

I love you. i love you. Fascination, she ney chopstick ya Mobile ya goyukumi shagoku. Sagayo migi ita itabeku. Ata na voice I love it. Tea TV, will be careful, a a will be diamo no, un lusso ogni no, no, no, no, no, te fai pa perché mi se stessi far da tre già tavriel lei per suo vino we የተቀበላቸው አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ ሙዚቃ ያህል ነው የሚቀረው። እንግዲህ ሳስተናግዳቸው የነበርኩ ዲጄ ፋስ ነኝ። በፕሮግራማችን ዘናፈት እንዳላችሁ ተስፋ አደርጋለሁኝ። እንግዲህ ያለመጣችሁ ዝዮ መኮንን ነበረ፣ ወደ እናቴ ቤት መለሳለሁ። እንግዲህ መጨረሻ ላይ አርጌ የመጋበዛችሁ ሙዚቃ የያሬድ ነጉ ሙዚቃ ነው። ሁሉም ሀገር ይሰኛል። እሱም በመጋበዝ እንግዲህ መልካም ቅዳሜ እናሁድ በመመኘት ሰናበታችኋለሁ። ዲጄ ፋሱ ነኝ። አንድ ነበሩ ወጉድሮ የሚያገር የሰው

we

anti let's keep a little Ma